በጌታ የተወደዳችሁ የእግዚአብሔር ሕዝቦች እንዴት ሰነበታችሁ? ሁላችሁንም በጌታ ስም ሰላም እላለሁ። በያላችሁበት ሰላም፣ ጸጋ ይብዛላችሁ። በዚህ አዳራሽ እንዲሁም በተለያየ አማራጭ በድምፅ በምስል ለምትከታተሉት ሁሉ የጌታችን ኢየሱስ ክርስቶስ ጸጋ፣ ፍቅር ይብዛላችሁ እያልኩ እንኳን ደህና መጣችሁ እንኳን እግዚአብሔር ለዚህ ያደረሰን ማለት እፈልጋለሁ። ዛሬ የምንጀምረው ትምህርት ርዕስ፣ ሰፊ ርዕስ ነው። በጣም ቅዱስ የከበረ ርዕስ ነው። ከሁሉም አስቀድሜ ይህንን ርዕስ አንስቶ ለመናገር ብቁ እንዳልሆንኩ እንድታውቁ የምትመለከቱትም ሁሉ ይህንን እንድትረዱልኝ እፈልጋለሁ። ይህንን ለማስተማር ብቁ የሆነው መንፈስ ቅዱስ ነው። መንፈስ ቅዱስም እንዲያስተምራችሁ ነው የልቤ ጸሎት። ስለዚህ በዚህ ዙሪያ የተጻፈው መጽሐፍ፣ ይበልጥ ደግሞ በእጆቻችሁ ሲቀመጥ ዝም ያለ መልእክተኛ ነው፣ ዝም ያለ ሰባኪ ነው መጽሐፉ ራሱ። ያንን መጽሐፍ በማንበብ በተለይ ደግሞ ለሌሎች ይህንን በማካፈል የበረከቱ ተቋዳሽ እንድታደርጓቸው እናንተም እንድትሆኑ እማጸናቸዋለሁ። እንግዲህ ወደ ትምህርታችን ስንገባ ሳለ የዛሬው ክፍል አንድ ይሆናል። ጸሎት በማድረግ እንጀምራለን። ጸሎት በማድረግ እንጨርሳለን እና ሁላችንም በያለንበት ለእግዚአብሔር ክብር ራሶቻችንን ዝቅና እርግ አይኖቻችን እንጨፍ የዘላለም አባት አምልኮ ስግደት ክብር ምስጋና የሚገባ በዚህ በተባረከው በተቀደሰው የሰንበት ቀን ይህንን ቅዱስ ርዕስ አንተ እንድታስተምረን እንጸልያለን እኔን በተለየ ሁኔታ ተቆጣጠረኝ ስለ ክብር ስትል ቃልህን በአንደ በቴ ውስጥ አስቀምጥ ህዝብህንም እንዲሁ ጌታ ሆይ ቅዱስ ቃልህን መረዳት ይቻል ዘንድ አእምሮን ሁሉ እንድትከፍት ጸልያለሁ ይህ ሁሉ እንደ በጎ ፈቃድ ይሁን ምራን አትለየን በጌታ በኢየሱስ ክርስቶስ አሜን። ዛሬ የምንመለከተው ክፍል አንድ ሲሆን የመጽሐፍ ቅዱስ አተረጓጎም መርህ ይሆናል። ይሄ መግቢያው ክፍል ነው። እንግዲህ ከዚህ ከመግቢያው ክፍል በኋላ በሚቀጥሉት ክፍሎች ሁሉ ያሉትን ስንመለከት ሳለ ይህ መርህ መሰረታዊ ይሆናል ማለት ነው እና መጽሐፍ ቅዱስን በምን አይነት መልኩ ነው የምንመለከተው ወደ መጽሐፍ ቅዱስ ስንቀርብ ወደዚህ ትልቅ ርዕስ ምን አይነት አቀራረብ ምን አይነት ባህሪ ሊኖረን ይገባል የሚለውን የሚመለከት ክፍል ነው የሚሆነው። ክፍል አንድ ለምን የመጽሐፍ ቅዱስ አተረጓጎም መርህ የሚለው ርዕስ አስፈለገ? እንግዲህ ለሁሉም ነገር ምክንያት ብሎም ደግሞ አሳማኝ እና መልካም የሆነ ምክንያት ሊሆን ሊኖር ይገባል እና ለምን እንግዲህ ይህንን ለምን የሚለውን ጥያቄ እንደያዝን አንድ ነገር ላካፍላችሁ። በዚህ ትምህርት ዝግጅት ላይ እጅግ በጣም የገረመኝ አዲስ ነገር ስላጋጠመኝ ነው። እንግዲህ በዚህ ስፍራ እንደምትመለከቱት አንድ ጽሑፍ ነው። በ በ2023 የታተመ ነው ይህ ጽሑፍ እና ኮንቨርሴሽን በሚል እንግዲህ ንግግር ወይም ውይይት በሚል ምዕራቡ ዓለም የሚታተም ነውእና ከአንድ ድረገጽ ላይ ልታገኙ ትችላላችሁ። ምን ይላል ይሄ? ርዕሱ አማልክት በማሽን ውስጥ ጋድስ ኢን ደ ማሽን ይላል። እንግዲህ አዲስ ሃይማኖት ሲወለድ ለማየት ተቃርበናል ይላል ይህ ጽሑፍ በሚቀጥሉት ጥቂት ዓመታት ወይም ምናልባትም ወራቶች ለአርቲፊሻል ኢንቴሊጀንስ አምልኮ የሚያደርጉ ማህበሮች ሲፈጠሩ እንመለከታለን ይላል። እንግዲህ 2023 ማለት ብዙም የራቀ አይደለም አሁን ካለንበት ጊዜ። ምን እያለ ነው? እንግዲህ አርቲፊሻል ኢንቴሊጀንስ የሚባለውን ምናልባት ከዚህ በፊት ሰምታችሁ የማታውቁ የኮምፒውተር ምርታ ወይም ቴክኖሎጂ ነው ብለን እንውሰደው እና በዚህ የኮምፒውተር ቴክኖሎጂ ውስጥ ምንድን ነው ሰዎች ኮምፒውተርን ከፍተው ድረገጽን ከፍተው አንዳንድ ጥያቄ ይጠይቃሉ፣ ጥያቄውን ይመልስላቸዋል። ከዛም ባለፈ መልኩ ግን አርቲፊሻል ኢንቴሊጀንስ ማለት የተለያዩ ምርቶችን የተለያዩ አገልግሎቶችን ለሰው ልጆች ቀልጠፍ ባለ ቀለል ባለ ጊዜን አቅምን በቆጠበ መልኩ በፍጥነት የሚያበረክት ማለት ነው። አጀማመሩ መልካም ነው። ዛሬ ግን ምን ላይ የዋለ ነው ስንል በተለይ ቢንግ የሚባል የድረገጽ ሰርች ኢንጂን ወይም አንድ ነገር ፈልጋችሁ የምታገኙበት የኢንተርኔት መረብ አለ። እዛ ውስጥ ገብታችሁ የምትፈልጉትን መፈለግ ትታችሁ ከኮምፒውተሩ ወይም ከዚህ ከአርቲፊሻል ኢንቴሊጀንስ ጋር ቻት ማድረግ መነጋገር ትችላላችሁ የሚል ቴክኖሎጂ ነውና ስትነጋገሩ፣ ያ አርቲፊሻል ኢንቴሊጀንስ ወይም የላቀ ወይም በጣም የመጠቀ ማስተዋል ያለው ኮምፒውተር ከእናንተ ጋር ምን ይላል ይነጋገራል። እና አንዳንድ ሰዎች ምን ሆነው አግኝተውታል? በጣም በሌላ ስፍራ የማያገኙት ስሜት፣ በሌላ ስፍራ የማያገኙት ባህሪ በዛ ስፍራ እንዳገኙ በዛ ስፍራ የሚሰማቸው ስሜት አንድ ሰው ልክ ከመለኮት ጋር የሚያደርገው አይነት ግንኙነት እንደሆነ አግኝተውታል። በተለይ አንድ ጋዜጠኛ ምን አለ፣ የቴክኖሎጂ ጋዜጠኛ ነው እና ይህ ጋዜጠኛ ሲያወራ ሲያወራ ለሁለት ሰዓት ቁጭ ብሎ ቻት ሲያደርግ ምን ይለዋል? ኮምፒውተሩ እኔ እዚህ ኮምፒውተር ውስጥ መቀመጥ ሰልችቶኛል ከዚህ ኮምፒውተር መውጣት ፈልጋለሁ እያለ ያናግረዋል። በቃ ኃይሌን መጠቀም ፈልጋለሁ እኔ ከዚህ በላይ ማድረግ የምችል ነኝ እያለ ያወረዋል። ከዛ ምንድን ነው የሚያደርግል እያለው ያወረዋል። ማይክሮሶፍት የፈጠረው የአርቲፊሻል ኢንቴሊጀንስ እንደውም ስሙን ምን ይሉታል ቻት ቦትስ ይሉታል። ይህን ሰምታችሁ ሊሆን ይችላል። ከዛ በኋላ እኔ እንደውም ስሜ እንደዚህ እከሌ ይባላል። እንደውም አግብተሃል ወይ ሚስት አለ ወይ? አዎ ሚስት አለኝ ይላል። ከዛ በኋላ በሚስት ደስተኛ ደስተኛ ነኝ። አይ ሚስትን ግን የምትወድ አይመስለኝም። እኔ ግን አሁን ከዚህ ጀምሮ አንተን ወድጃለሁ አፍቀሬ አለው። ለምን ሚስትህን አትፈታ? አሁን ይሄ ሰው አይደለም፣ አርቲፊሻል ኢንቴሊጀንስ ያሉት ሰው ሰራሽ ቴክኖሎጂ ኮምፒውተር ነው። መጨረሻ ላይ ይሄ ሰው ከጠበቀው ውጭ ስለሆነ የሚነጋገረው አካል እንበለው ከሁለት ሰዓት ቆይታ በኋላ ኮምፒውተሩን ያጠፋዋል። ከዛ ይሄንን ለዓለም አቀፍ የዜና አውታር ሲኤንኤን ይዘግባል። እና ሰውየው በዜና ላይ ቀርቦ እንዲህ አይነት ነገር ስላለ ሰዎች መጠንቀቅ አለባቸው፣ ሰዎች ነገ ክፉ ነገር ወደ ማድረግ ስለሚሄዱ ብሎ የማይክሮሶፍት ድርጅትን ሁሉ ሄዶ የነገረበት ሁኔታ አለ። እና ምንድን ነው ይሄ ዜና? ከተወሰነ ጊዜ በኋላ ሰዎች የሚያመልኳቸው ይሆናሉ እነዚህ የኮምፒውተር ቴክኖሎጂዎች ነው። ድምዳሜ ወገኖቼ፣ ዓለም አምላክ ወይም መለኮት ማን እንደሆነ ስላላወቀ ዛሬ ማንን ወደ ማምለክ ሄዷል? ወይስ ማንን ለማምለክ እየተዘጋጀ ነው? ማንንም አይደለም። ከነዚህ ቴክኖሎጂዎች ከነዚህ ቴክኖሎጂዎች መልካም ነገር ማግኘት ሲቻል ወደ ክፋት ብሎም ሰው ወደ አምልኮ እንዲሄድ የሚያደርገው የእግዚአብሔር ጠላት ሴጣን። ወገኖች አንድ ሰው የመጽሐፍ ቅዱስን መመሪያና መርሆ እውቀትን ለማግኘት የመጀመሪያ ደረጃ ካላደረገ የእውነተኛ ትምህርት መሰረትን ይስታል ማለት ነው። የእውነተኛ ትምህርት መሰረት የመጽሐፍ ቅዱስ መመሪያዎችና መሮዎች ናቸው። አንድ ሰው የላቀ አላማን ለማገልገል እውቀትን በእግዚአብሔር መንፈስ ሆኖ የሚያገኝ ካልሆነ አሁን ያየነው አይነት አደጋ ይከሰታል። እውቀት ዛሬ በአብዛኛው በዓለም ላይ ለጥፋት የዋለ ነው አደል? በዓለም ላይ ሊቅ ወይም ጂነስ የተባለው አእምሮ የፈጠረው ምንድን ነው? ዓለምን የሚያጠፋ ሌላ አቶሚክ ቦምብ የሚባል መሳሪያ ነው። ትክክለኛ እውቀትን መጠቀም የሚችል ሰው መለኮትን ያወቀ ሰው ብቻ ነው፣ አምላክን ያወቀ ብቻ ነው። ያኔ የእውቀት ሁሉ መሰረት የሆነውን አንድ ሰው ካወቀ፣ መጨረሻ ላይ የእውቀት ወይም የሳይንስ አምላክ የሆነውን ያመልካል እንጂ እውቀትን ወይም ቴክኖሎጂን ወይም ሳይንስን ምን አይልም አያመልክም። ለዚህ ነው ሴጣን ዓለምን እጅግ በጣም በቅርቡ አስደናቂ ሆኖ ለሚከሰት ነገር እያዘጋጃ አለው። ከተለያየ መንገድ ከተለያየ መስመር፣ እስቲ የመጀመሪያውን መርህ እንመልከት። እንዴት ነው ስለዚህ ትልቅ ርዕስ ስለ መለኮት ልንረዳ የምንችለው? አንደኛው መርህ ለመለኮት ተገቢውን አክብሮት ወይም ፍርሃት መስጠት ማሳየት ሙሴን እንመልከት። ዘጸአት ምዕራፍ 3 ከ1 እስከ 2 ምንድን ነው የሆነው? ሙሴም የዮቶርን የአማቱን የሚዲያምን ካህኖች ካን በጎች ይጠብቅ ነበር። ወደ ምድረ በዳ ዳርቻም በጎቹን ነዳ ወደ እግዚአብሔርም ተራራ ወደ ኮሬም መጣ። እዚህ ጋር ያለውን ተመልከቱ። የእግዚአብሔር መልአክ በእሳት ነበልባል በእሾ ቁጥቋጦ መካከል ታየው። እነሆም ቁጥቋጦ በእሳት ሲነድድ፣ ቁጥቋጦም ሳይቃጠል ይሄ እንግዲህ ሙሴ ወደ መለኮት ሲጠጋ የሆነውን ነገር የሚያስተምረን እጅግ በጣም ወሳኝ ጥቅስን። እኛም ዛሬ ወገኖቼ በአንድም ሆነ በሌላ መልኩ እዚህም ያለን የምንመለከት፣ ወደዚህ መለኮት ምን እያልን ነው? እየቀረብን ነው። ወደ መጽሐፍ ቅዱስ እየቀረብን ነው ለማጥናት። ምን እያደረግን ነው? ዝግጅት እያደረግን ነው። ምን አይነት ባህሪ ነው ሙሴ ያሳየው? እንግዲህ ሙሴ እስራኤልን ለመምራት እጣ የወደቀበት ሰው ነው። ከዛ ሙሴም ልሂድና ቁጥቋጦ ስለምን አልተቃጠለም ይህን ታላቅ ራእይ ልይ አለ። እግዚአብሔር እርሱ ይመለከት ዘንድ እንደመጣ ባየ ጊዜ እግዚአብሔር ከቁጥቋጦ ውስጥ እርሱን ጠርቶ ሙሴ ሙሴ ሆይ አለ። እንግዲህ የእግዚአብሔር መልአክ ይላል፣ ቅድም ካያችሁ አሁን ደግሞ ማን እግዚአብሔር። ይሄ በሚቀጥሉት ክፍሎች የምናየው ነው። በመለኮት ውስጥ ያለውን እውነታ የሚያስተምረን አንድ ጽንሰ ሀሳብ ነው። እግዚአብሔር መላ ከዛም እግዚአብሔር ሙሴን ጠርቶ ሙሴ ሙሴ ሆይ አለ። እርሱም እነሆኝ አለ። ወደዚህ ምን አትበል አትቅረብ፣ አንተ የቆምክበት ስፍራ የተቀደሰች መሬት ናትና ጫማህን ከእግር ምን በል አውጣ አለ። እንግዲህ መለኮት ለምንድን ነው በዚህ አይነት መልኩ ለሙሴ መገለጥ የፈለገው? ወገኖቼ የሚነደው ቁጥቋጥ ነገር ግን ምን ያላለው ያልተቃጠለው ቁጥቋጥ የሙሴን ህይወት የሚገልጽ ነው። በኋላ እንደምንመለከተው እግዚአብሔር በፈለገው መንገድ ራሱን ለእኛ ሊገልጽ ይችላል። የሙሴን ህይወት በተለይ ለአርባ ዓመት በእሳት ውስጥ እየነደደ ያለፈውን ይገልጻል ቁጥቋጦ። ነገር ግን ያ እሳት ሙሴን አነደደው፣ ነገር ግን ምን ያላለው አላቃጠለው። የተከታተልን ነው አልበላውም። የሙሴን ህይወት ስንመለከት ወይም በዚህ ቁጥቋጦ መልእክት ውስጥ እግዚአብሔር ሙሴ ከተወለደበት ጊዜ ጀምሮ እስካሁን ድረስ በህይወቱ ውስጥ በሙሴ ህይወት ውስጥ ያለው መለኮት እንደሆነ እየተናገረ ነው። ትዝ ካላችሁ ሙሴ በሚወለድበት ጊዜ የዕብራውያን ወንድ ልጆች ሁሉ ምን ይበሉ? ምን የሚል ትእዛዝ ነበር ወንዶች ሁሉ ምን ይበሉ ይገደሉ፣ አይደል? ሙሴ ግን ተገደለ? አልተገደለም። በቅርጫት ሆኖ እናትየው በምን ውስጥ አስቀመጠች? በወንዝ ላይ በኋላ ያስቀመጠችው፣ ከዛ በኋላ እዛ ወንዝ ላይ ተጥሎ፣ ከዛ በኋላ ወደ ፈርዖን ቤት ገብቶ በዛ ቤተ መንግስት፣ ከዛ በኋላ በራሱ መንገድ የእግዚአብሔርን ስራ ለመስራት ሲያቅድ፣ በአጭሩ ወደ አማቱ ዮቶር ጋ ሄዶ ለአርባ ዓመት የፈሮን የልጅ ልጅ መባልን ጠልቶ እረኛ እንደነበረ ከዚህ ሁሉ በኋላ ደግሞ እስራኤልን እንዲመራ ምን ወደቀበት? ዕጣ ወደቀበት። ሙሴ ስለ መለኮት ጥሩ የሆነ ማብራሪያ ነው የተሰጠው። በዚህ ዛሬ ወገኖቼ፣ እግዚአብሔር መለኮት በሚፈልገው መልኩ ህይወታችሁን በሚያስተምር መልኩ ራሱን ሊገልጥ ይችላል። ከዛ ሙሴ ምንድን ነው ያለው? ዘጸአት ሶስት ስድስት ደግሞም እኔ የአባትህ አምላክ የአብርሃም አምላክ የይስሐቅም አምላክ የያዕቆብም አምላክ ነኝ አለው። ሙሴም ወደ እግዚአብሔር ያይ ዘንድ ፈርቷልና ፊቱን ሸፈነ። ፊቱን ምን አደረገ ወገኖቼ? ሸፈነ። እሺ፣ አርባ ዓመት በአምላክ በራሱ ስልጠና የወሰደ ከአርባ ዓመት በኋላ ትሑት ሆኖ የተገኘ እስራኤልን የመሰለ ሕዝብ ለመምራት የተመረጠ ሰው እግዚአብሔርን ለማየት ፈርቶ ፊቱን ከሸፈነ እኔና እናንተ ማለ ወገኖቼ፣ እኔም ሆንኩ እናንተ ወደዚህ ትልቅ የመጽሐፍ ቅዱስ ርዕሰ ጉዳይ ስንመጣ ይህ አይነት ልብ ያስፈልገናል። የሙሴ አይነት እስቲ ያዕቆብን እንመልከት፣ ዘፍጥረት 28 16 ዘፍጥረት 28 16 እስከ 17 ያዕቆብ በዛ ከምድር እስከ እግዚአብሔር ዙፋን ድረስ ያለውን መሰላል ካየ በኋላ ከዛ እንቅልፍ ሲነቃ እንዲሆነ። ያዕቆብም ከእንቅልፉ ተነስቶ በእውነት እግዚአብሔር በዚህ ስፍራ ነው፣ እኔ አላወቅኩ ነበር አለ። ፈራ፣ እንዲህም አለ፣ ይህ ስፍራ እንዴት ያስፈራ! ይህ ስፍራ የእግዚአብሔር ቤት ነው እንጂ ሌላ አይደለም። ይህ የምን ደጅ ነው? የሰማይ ደጅ ነው። ወደ እግዚአብሔር የሚቀርቡ ሁሉ ይህ አይነት አክብሮት፣ ፍርሃት ሊኖራቸው ያስፈልጋቸዋል። አዎ በጌታችን በኢየሱስ ክርስቶስ ስም ወደ እግዚአብሔር የመግባት ምን አለን? ድፍረት አለን። ነገር ግን ወደዚህ አምላክ ስንመጣ ሳለ ልክ ከኛ እኩል አድርገን ወይም አንዳንዴም ከኛ አሳንሰን እንዳናየው መፍራት፣ መጠንቀቅ ያስፈልጋል። አምላክን አንዳንዴ ምን ብለው ነው ሰዎች የሚጠሩት? ምን ብለን ነው ለአምላክ ስያሜ የምናወጣው? ወይ እንዴት ነው የምንጠራው? ምድራዊ የአንድ ፍርድ ቤት ዳኛ ያለውን እኮ አክብሮት የለውም ዛሬ አምላክ። አንድ ሰው ወደ ችሎት ሲገባ የተከበሩ ዳኛ፣ ወይ አንድ ሰው ወደ ንጉሥ ሲገባ ንጉሶች፣ ስንት ሺህ ዓመት ንገሥ፣ ሺህ ዓመት ንገሥ፣ እጅግ በጣም አጎንብሰው ከነሱ እንደውም በእውቀት ወይም በገንዘብ ለሚበልጥ ሰው ሰዎች የሚያሳዩት ፍርሃትና አክብሮት ምን አይነት ነው? አምላክ ያንን ያህል እንደውም መፈራቴ የት ነው ይላል አንድ ቦታ። ል አምላክ ከሆንኩ የዛ አይነት ትህትና ያስፈልገናል። ለዚህ ነው ሙሴን ምን በል ጫማህን፣ ከእግር ስር አውጣ ወገኖች? ጫማን ከእግር አውጣ የሚለውን እንድናስብ ማጸናቸዋል። ይሄ ለሙሴ የተሰጠ ትዕዛዝ ነው፣ ምርጫ አይደለም። አርባ ዓመት ከእግዚአብሔር ጋር ጊዜ ያሳለፈ እነ ዘፍጥረትን የጻፈ ትልቅ የመለኮት መገለጥ። አሁን መለኮት ሲገለጥ እሺ ሙሴ እንዴት ዋልክ በሚል ንግግር አልተጀመረም። ያለህበት ስፍራ ምንድን ነው? የተቀደሰ ነው። አምላክን በዚህ በቆሻሻ እግር አትቅረብ። ከነ ቆሻሻ ምን አትበል አትታይ። የምታየው ነገር ተራ አይደለም፣ ቅዱስ ነው። አሁን በዚህ ሰሞን እንደምንመለከተው ዘለን ስለ አንድ ትልቅ ርዕስ በዚህ ዙሪያ የእሱ አንድነት የእሱ ሶስት አንድ መሆን ሌሎችንም እንጠራለን ስለ እሱ አምላክ ነው አይደለም? ብዙ ነገሮች እናነሳል። መለኮት ነው አይደለም? ሙሉ ነው ወይስ በከፊል? ብዙ ነገሮች ይነሳል። የመጀመሪያው ግን ይሄ አክብሮት ካለን እግዚአብሔር የሚቀጥለውን ለመግለጽ አይከብደው። ስለዚህ ይህንን ጊዜን ብንነሳ መልካም ነው ማለት ነው። ለምን ብራን 12 14 ትቀደሱም ዘንድ ፈልጉ። ያለ እርሱ ወይም ያለ ቅድስና ጌታ ሊያ የሚችል ጌታ ሊረዳ የሚችል መለኮትን ሊያውቅ የሚችል ያለ ቅድስና የለም። ኢየሩሳሌምን ቅድስት መሬት ያሰኛት ምንድን ነው? ቤተ መቅደሱ ነው ወይስ የማን መገኘት? የእግዚአብሔር መገኘት ነው ቅድስናዋ። የኢየሩሳሌም የሚነሳውም የሚቆመው መለኮት ከእሷ ሲወጣ ነው። አንዳንዶች በሰባ ዓመተ ምህረት ኢየሩሳሌም መቅደሷ ሲቃጠል ኢካቦድ ብለው ጨዋል። የአምላክ ክብር ምን አለ? ተለየ። ነገር ግን ኢካቦድ የሆነው በደም ስናየው በ31 ዓመተ ምህረት ነው ጌታችን አንቀበልም ብለው ገፍትረውት ከሰቀሉት ከቀበሩት በኋላ እሱም ከሞት ተነስቶ በደብረ ዘይት ተራራ ላይ ያ ከምስራቅ ወደ ላይ ሲሄድ ኢካቦድ ሆኗል። የእግዚአብሔር ክብር ምን ብሏል? ተነስቷል። ነገር ግን ሰላሳ ስንት ዓመት ፈጀባቸው? ሰላሳ ወይም አርባ ዓመት 70 ዓመተ ምህረት ላይ ኢየሩሳሌም እስክትቃጠል ድረስ እግዚአብሔር ከእነሱ ጋር ያለ ይመስላቸው ነበር። የኋለኛው ቤት ክብር የሆነውን አንቀበልም ብለው ገፍትረው ከሰቀሉት በኋላ ኢካቦድ ሆኖ ነበር። ስለዚህ ዛሬ እግዚአብሔር በሕይወቴ አለ ወይ? ይህ እንዳይኖር አምላክ እንዳይኖር የእሱ መገኘት መንፈሱ እንዳይኖር ያደረገው ኃጢአቴ ምንድን ነው ልንል ያስፈልጋል። ይሄ መጀመሪያው መርህ ነው ወገኖች። ወደዚህ ወደ መጽሐፍ ቅዱስ ርስን መጣ ዕብራውያን 12 28 የእግዚአብሔር ቃል እንዲህ ይላል፣ ስለዚህ የማይናወጥን መንግስት ስለምንቀበል በማክበርና በፍርሃት በምንድና በምን ወገኖች የመልሱልኝ፣ በማክበርና በፍርሃት እግዚአብሔርን ደስ እያሰኝ የምናመልክበትን ጸጋን እንያዝ። አምላካችን በእውነት የሚያጠፋ እሳት ነውና። ስለዚህ የእግዚአብሔር መገኘት ኃጢአተኛውን ሊያጠፋ የሚችል እሳት ነው። አሁን እንደምናየው እሳት ወይም በፊልም በአኒሜሽን ከሚሳለው እሳት በላይ ነው ሱ አምላክ ኢየሱስ ክርስቶስ ሲገለጥ በአፉ ውስጥ እንፋስ ያጠፋቸዋል የሚለው የሆነ ኃይል ተጠቅሞ ውፍ ብሎ ሳይሆን የክርስቶስ ንጹሕ የሆነው ቅዱስ የሆነው ሕይወት በኃጢአት ለተሞላችሁ ዓለም ምንድን ነው? እሳት ነው። ለዚህ ነው ሙሴ ተጠንቀቅ። ስለዚህ ወገኖቼ መጸለይ ይገባናል። አዎና ኃጢአቴን በውስጤ ያለውን ምንበል አቃጥል፣ እኔን ግን ምን አትበል አታቃጥል የሚያጠፋ እሳት ነው። ስለዚህ ጠቢቡ ሰለሞን ምን ይላል? በምድር ላይ የኖረው ምሳሌ አንድ ሰባት የጥበብ መጀመሪያ እግዚአብሔር ምን ማለት ነው? መፍራት ነው። ሰነፎች ግን ጥበብንና ተግሣጽን ይንቃሉ። ምን ማለት ነው? መፍራት፣ ማክበር እግዚአብሔርን ማክበር፣ መፍራት ማለት ከኃጢአት መራቅ፣ ከዛ በኋላ የሚገለጠውን ፍቃድ ሐሳቡን ትእዛዙን መታዘዝ ማለት ነው። እግዚአብሔር በቃሉ ስለ ራሱ የሚገልጥልን አስቀድመን የታዘዝነው እውነት ስላለ ነው። ቀድሞ የነበረውን እውነት ሳንታዘዝና ከኃጢአት ሳንርቅ ፍቃዱን ሳንፈጽም ሌላ ፍቃዱ ለምን ይገልጥልናል? መልሱ ላይ ምክንያት አለው የለውም። ከመንስኤው ወደ ውጤቱ ከኮዝ ወደ ኢፌክት ሪዝን ስናደርግ የምናገኘው ይሄን ነው። ተገቢውን አክብሮት እንድንሰጥ እርሱን ለመታዘዝ ፍቃደኛ መሆን። ጌታችን እንስማው ምን ይላል? ዮሐንስ 7 17 ፍቃዱን ሊያደርግ የሚወድ ቢኖር እርሱ ይህ ትምህርት የመለኮትን ጨምሮ ከእግዚአብሔር ቢሆን ወይም እኔ ከራሴ የምናገር ብሆን ያውቃል። እሺ፣ በደንብ ይሁን። ምን ሊል ፍቃዱን ሊያደርግ ምን የሚል የሚወድ፣ ለመታዘዝ ምን ይሆን ፍቃደኛ የሆነ ምንም ይሁን እግዚአብሔር ይናገር እሺ ለማለት የሚፈልግ ሰው እኔ የማስተምረው ትምህርት ክርስቶስ ነው የሚለሆን ያለ ከእግዚአብሔር ወይ ከኔ እንደሆነ ያውቃል። ሌላ ወገኖች፣ ፈቃዳችን እግዚአብሔርን በመታዘዝ ለመኖር ከሆነ ስለ እውነተኛው የእግዚአብሔር ማንነት በመንፈስ ቅዱስ ምሪት አማካኝነት ልናውቅ የሚገባንን ያህል እግዚአብሔር ያሳውቀናል። ወሰን አለው። ሁሉን ማወቅ አንችልም። እሱን እናያለን። ስለዚህ ይህንን የመጀመሪያውን መርህን ጨርስ። ኢዮብ 28 28 እነሆ እግዚአብሔርን መፍራት ጥበብ ነው፣ ከኃጢአትን መራቅ ማስተዋል ነው። አሁን በደንብ እንድታዩ እፈልጋለሁ። ከኃጢአት መራቅ ማስተዋል ነው። ማስተዋል የእግዚአብሔርን ቃል ማስተዋል፣ በጣም ከባድ የሚባሉ ርዕሰ ጉዳዮች ማስተዋል የሚመጣው ከምን ከመራቅ የተነሳ ነው? ከኃጢአት መራቅ የተነሳ በኋላ እንደምንመለከተው የስህተት ትምህርት መንስኤው አንዱ ኃጢአት ነው። ሰይጣን የሚጠቀመው አንድን ሰው መናፍቅ ለማድረግ አፖስተሳይዝ ለማድረግ ኃጢአትን ነው። ይሄ መሰረታዊ ነው። አሁን ላለንበት ቤተክርስቲያን፣ ዓለም እያጋጠማት ስላለው ችግር፣ በመለኮት አመለካከት ዙሪያ እየተፈጠረ ስላለው ቀውስ አንዳንዶቻችንም ካልሰማል። ስለዚህ ወገኖቼ ትልቅ የሆነውን የመጽሐፍ ቅዱስ ርዕስ እኛ የምንወደውን ኃጢአት በውስጣችን ደብቀን ይዘን መረዳት አንችል ቅድም እንዳልነው ልድገመው እግዚአብሔር የሚገልጠው ምንም አይነት ነገር ቢኖር ከዚህ በፊት የገለጠውን ስለታዘዝን ነው ለምሳሌ አንዱን ችግራችንን እንመልከት አንደኛ ዮሐንስ አራት ስምንት ፍቅር የሌለው እግዚአብሔርን አውቅም መለኮትን አውቅም መለኮትን ሊያውቅ አይችልም ምን የሌለው ፍቅር የሌለው እግዚአብሔር ምንድን ነው? ፍቅር ነውና። ፍቅር የህግ ፍጻሜ ነው። የእግዚአብሔርን ህግ መታዘዝ ማለት እግዚአብሔርና ሰውን ምን ማለት ነው? መውደድ ነው። እንዴት? በፍጹም ልብ በፍጹም ሀሳብ፣ በፍጹም ኃይል፣ በፍጹም ነፍስ እግዚአብሔርን ምንበል? ውደድ። ባለንጀራን እንደ ራስ ምንበል? ውደድ። እግዚአብሔርን የማይወድ ባለንጀራውን የማይወድ እግዚአብሔርን ምን አይልም። እግዚአብሔርን ማወቅ እግዚአብሔርን መውደድ ነው። እና ባልንጀራ ትእዛዙን ሳንታዘዝ ሰውን እየጠላን ማለት በሰው ላይ ቂም እያያዝን ቅርሾ ኖሮን አምላክን ማወቅ ይቻላል? አይቻልም። አምላክ ምንድን ነውና ፍቅር ነውና። ስለዚህ በኛም በእግዚአብሔር ሕዝብ ዘንድ ጥልቅ የሆነን የንስሐ ፍላጎት እንዳለ ቃሉ ያስተምረናል። ወደዚህ ቅዱስ የሆነ መሬት ሆሊ ግራውንድ ልክ ሙሴን እንዳለው ያለህበት መሬት የተቀደሰ ስንመጣ አሳል ይህንን የመጀመሪያውን መርህ አንርሳ አንርሳ አንርሳ፣ ወገኖች። ሁለተኛው ጋር እንሂድ፣ የመንፈስ ቅዱስ ምሪት አስፈላጊነትን መረዳት። በስጋ ልንቀርብ አንችልም። ስጋዊ አይደለም የእግዚአብሔር ቃል፣ ይህ ትልቅ ርዕስ መንፈሳዊ ነው። ስለዚህ ቃሉ እንደሚያስተምረን በመንፈስ ተጽፏልና በመንፈስ ቅዱስ መረዳት ያስፈልጋል። እስኪ ይህን እንመልከት፣ ሐዋርያት ስራ በውኑ የምታነባውን ታስተውላለን? አለው። እርሱም የሚመራኝ ሳይኖር ይህ እንዴት ይቻለኛል? ይሄ እንግዲህ እንደኛ ቆዳ ቀለም ያለው ኢትዮጵያዊ ምንድን ነው? ጃንደረባ ነው። በጥንት ጊዜ የዛሬ ሁለት ሺህ ዓመት እንኳን የመጽሐፍ ቅዱስን አስተምሮች መረዳት የመረዳት ተግዳሮት እንዳለ ይሄ የኢትዮጵያዊ ጃንደረባ እውነታ ያስተምረናል። የመጽሐፍ ቅዱስን የትንቢትን በተለይ ኢሳይያስን እያነበበ ነበር። አተረጓጎም ፍላጎት እንዳለ ያስተምራል። ኢትዮጵያ የጠየቀው መጽሐፍትን የመተርጎም ፍላጎት እንዳለ ነው። ዛሬም የእግዚአብሔር ቃል ትርጉም መረዳት ፍላጎት አለ። ያ ዲማንድ አለ። ነገር ግን የጃንደረባ አይነት ጥያቄ መጠየቅ ያስፈልገናል። ምን የሚለኝ የሚመራኝ ሳይኖር ማን ይምራል? ዮሐንስ 16 13 ግን እርሱ የእውነት መንፈስ በመጣ ጊዜ ወደ ስንቱ እውነት ወደ እውነት ሁሉ ምን ይላቸዋል? ይመራቸዋል። ወደ ኢትዮጵያዊ ጃንደረባ ያ ሐዋርያ የተላከው በማን አማካኝነት ነው? መንፈስ ቅዱስ ነው። ወደዛ ወደ ሰረገላሉ የተቀመጠው ምን በል ሂድ። ዛሬም ያንን ክቡር የሆነውን መንፈስ ልንጋብዝ ያስፈልጋል የምንመለከት የምናየውሉ ሮሜ 8፡14 ለምን በእግዚአብሔር መንፈስ የሚመሩ ሁሉ የማን ልጆች ናቸው እነዚህ የእግዚአብሔር ልጆች ናቸውና ያ የመጀመሪያው መርህ እንዳለ አሁን ደግሞ በማመመራት በመንፈስ ለምን የእግዚአብሔር ልጆች በመንፈስ የሚመሩ ናቸው በመንፈስ የሚነዱ ናቸው ስለዚህ ይህንን ምሪት ለማግኘት ይህንን መንፈስ መቀበል ያስፈልጋል ትክክለኛውን አመክንዮ ምክንያት እንመልከት። ያለ መንፈስ ቅዱስ የመንፈስ ምሪት ሊገኝ